ብሔራዊ ምርጫ ከሚሳተፉት ተፎካካሪ ፓርቲዎች አንዱ የሆነው የአማራ ብሔራዊ ንቅናቄ ባህር ዳር እና በሌሎችም ከተሞች ውስጥ ከሕዝብ ጋር ተገናኝቶ ተወያይተዋል። አስቴር ምስጋናው ተጨማሪ ይዛለች። የአማራ ብሔራዊ ንቅናቄ አብን ሰሞኑን ለባህር ዳር ከተማ ነዋሪዎች ባዘጋጀው የውይይት መድረክ ላይ ፕሮግራሙን አስተዋውቋል። ፓርቲው የኢትዮጵያን ሀገረ መንግስትነት የማይቀበሉ ካላቸው ኃይሎች ጋር እንደማይሰራ ገልጸዋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ ይህንኑ ነው ያብራሩት። እኛ በየትኛውም መመዘኛ ፍትህን፣ እኩልነትን፣ ነጻነትን እዚህ ላይ የሚያጠነጥን የፖለቲካ ፓርቲ ካለ ርዕዮተ ዓለም ሳይገድበን በጋራ ለመስራት ሁሌም ዝግጆች ነን። ከምርጫ በፊት፣ በምርጫ ሂደት፣ ከምርጫ በኋላ ሁሌም በራቸው ክፍት። በምንም ታምር ግን አብረን ማንሰራቸው ኃይሎች አሉ። አንድ አማራ ጨቋኝ ነው ከሚል ኃይል ጋር አብረን ማንሰራት። የኢትዮጵያን ሀገረ መንግስትነት፣ ኢትዮጵያ ባለብዙ ቀለም አንዲት ሀገርነት፣ የኢትዮጵያን ሉዓላዊነት ከማይቀበል ኃይል ጋር አብረን አንሰራም በህዝቦች መካከል ጥርጣሬን ከሚዘራ አብሮነትን ከማይፈልግ ኃይል ጋር እና የዘር ፍጅት ወንጀል ከፈጸመ ኃይል ጋር አብረን አንሰራም። ከነዚህ ውጪ ከየትኛውም ኃይል ጋር ቁጭ ብለን ለመማር ጭምር ዝግጁዎች ነው። በተለይ በህገ መንግስቱ ላይ አብን ያለው አቋም ምንድን ነው ተብሎ ከተሳታፊ ለተነሳው ጥያቄ የፓርቲው የድርጅት ጉዳይ ኃላፊ አቶ ጋሻው መርሻ ተከታዩም ብለዋል። ከዛሬ አምስት አስር ዓመት በፊት የህገ መንግስት ጉዳይ ማንሳት አይቻልም ነበር። አሁን ግን ቢያንስ በብዙ ኢትዮጵያኖች ዘንድ የህገ መንግስት አሁን ኢትዮጵያ ላለችበት ሁኔታ የማይመጥን እንደሆነ መግባባት ላይ እየተደረሰ ነው። እንዳይነካ ሚሯሉ በመቃብሬ ላይ ነው የሚልም ኃይል የነበረ ነገር ግን ህገ መንግስት በሚቀረጽበት ጊዜ አሁን እኛ የምንፈልግ ለምሳሌ 16 የማሻሻያ አንቀጾች አስፈልጋሉ ብለን እኛ ለይተናል። 16 የማሻሻያ አንቀጾችን መጨመር አለባቸው ወይም በዚህ መልክ መስተካከል አለባቸው ስንል ሌላ ኃይል ደግሞ 26 መሻሻይ ሀሳብ ዞ ሊመጣ ይችላል። ስድስት ዞ ሊመጣ ይችላል። አንድ ዞ ሊመጣ ይችላል። ይሄ ውይይት ተደርጎ የምሁራኑ ውይይት ከተደረገ በኋላ ሁሉንም ሊያግባበ የሚችል እና ሁሉንም ሊጠቅም የሚችል በሆነ መልክ ህገ መንግስቱ ይሻሻላል ማለት ነው። የኛን እንደ አስራ ስድስቱን ብቻ ትቀበላላችሁ፣ ሌላ አንቀበልም የሚል ገታራ የሆነ አስተሳሰብም አይኖርም። በቀጣዩ ምርጫ አብን በተወሰኑ ቦታዎች ቢያሸንፍ ከገዥ ፓርቲ ጋር ጥምር መንግስት ይመሰረታል ወይ? በትምህርትና በጤና ፖሊሲው ዙሪያስ ምን ፕሮግራም ይዘዋል? የሚሉ ጥያቄዎች ከተሳታፊዎቹ ተነሳዋል። አለነ በቃ ነው ይባላለሁ። የባህር ዳር ዙሪያ መምህር ነኝ። አንደኛው አብን እንደ ፓርቲ ሲመሰረት ያው ለአንድ ሀገር ትምህርት መሰረት መሆኑ ይታወቃል። ነገር ግን በአሁኑ ሰዓት ያለው የትምህርት ፖሊሲ የሀገሪቱን ችግር መፍታት የሚችልበት ደረጃ ላይ ስላልሆነ አብን መንግስት ሁኖ ሲመሰረት ትምህርት ላይ ምን አይነት እንቅስቃሴዎችን ነው ይዞ የቀረበ? ተማሪ ታየው ገደፈው ባላለሁ በባህር ዳር ዩኒቨርሲቲ የሆቴል ማኔጅመንት የሁለተኛ ዓመት ተማሪ ነኝ። ዋነኛውና አንገብጋቢው ነገር ብዬ ያሰብኩት እንደ ድክመት ያየሁባችሁ ነገር አለ ማለት ዋጋ እያስከፈለን ያለው አጠቃላይ የትምህርቱ ስርዓት ነው። በትምህርቱ ሥርዓት የነካችሁት ነገር የለም። አጣ ነካ አድርጋችሁት አልፋችኋል። የአማራ ብሔራዊ ንቅናቄ አብን የፖለቲካ ጉዳዮች ኃላፊ አቶ ክርስቲያን ታደለ በተጠቀሰው ርዕስ ላይ የሰጡት ምላሽ ተከታዩ ነው። ጤና በነፃ ነው የምናደርሰው ይሄ ዩኒቨርሳል ሄልዝ ከቨሬጅ የሚባለው ሁሉን አቀፍ የጤና ተደራሽነት በነፃ ለሁሉም ዜጎች ከክፍያ ነፃ ለማዳረስ ነው። እኛ ፕሮግራም ያዘ የትምህርት ሶስት ዶሜኖች አሉ። ይህ ኖሌጅ አቲቲዩድ፣ ስኪል እነዚህን በትክክል ማሟላት የሚያስችል እኛን የሚመስል መሰረታዊ ችግራችንን መፍቻ ይሆናል። ዩኒቨርሲቲዎቻችንና ሌሎችም የትምህርት ተቋማት ደሴት ሆኖ የሚኖሩበት ሳይሆን ከነባራዊ ሕይወት ጋር የሥርዓተ ትምህርቱ አካል ሆኖ በተለይ በከፍተኛ ትምህርት ለአንድ ዓመት ያክል የዜግነት አገልግሎት፣ ማህበረሰብ አገልግሎት የሥርዓተ ትምህርቱ አካል ሆኖ ዩኒቨርሲቲ ተማሪዎች ወጥተው ፖኬት መኒ እየተከፈላቸው ህብረተሰባቸውን የሚያገለግሉበት ክህሎታቸውን፣ አቲቲዩዳቸውንና እውቀታቸውን የሚያሳዩበት መድረክ እንፈጥራለን። የአማራ ብሔራዊ ንቅናቄ አብን በአማራ ክልል ከባህር ዳር በተጨማሪ በጎንደር፣ በወልዲያና አካባቢው ባሉ ከተሞች የምርጫ ቀስቀሳና ህዝባዊ ውይይት አካሂዷል። በምርጫው ህዝቡ በንቃት እንዲሳተፍና ምርጫው በሰላም እንዲጠናቀቅ የበኩልን እንዲወጣ ጥሪም አድርጓል። የአማራ ብሔራዊ ንቅናቄ አብን በመላ ሀገሪቱ ባሉ የምርጫ ጣቢያዎች የሚወዳደሩ ለህዝብ ተወካዮች ምክር ቤት 154፣ ለክልል ምክር ቤት ደግሞ 359 በድምሩ 513 እጩዎችን ማቅረቡን ገልጿል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር